የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊና የአጣዳፊ እርዳታ ማስተባበሪያ ኦቻ ኃላፊ ማርቲን ግሪንፊትስ ትላንት ሰኞ ዕለት በኢትዮጵያ የነበራቸውን የአራት ቀናት ጉብኝታቸውን አጠናቀዋል። በቆይታቸው በመቀሌ ከተለያዩ የሰብአዊ ድጋፍ ሰጪ ተቋማት እና ከህወሓት ኃላፊዎች ጋር የተገናኙ ሲሆን በአዲስ አበባም ከጠቅላይ ሚኒስትር አብይ አህመድን ጨምሮ ከተለያዩ ባለስልጣናት ጋር ተነጋግረው ተወያይተዋል። ዋና ጸሐፊው በአዲስ አበባ የነበራቸውን ቆይታ በተመለከተ የደንገረመው በኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት የቃል አቀባይ ጽህፈት ቤት ባልደረባ የሆኑትን አቶ ኃይለ ሚካኤል ደቤሳን አነጋግራ ተከታዩን ዘገባ አጠናቅራለች። የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊው የሰብአዊ ጉዳዮችና የአጣዳፊ እርዳታ ማስተባበሪያ ኦቻ ኃላፊ ማርቲን ግሪፍትስ በኢትዮጵያ ያደረጉትን የአራት ቀናት ጉብኝት ትላንት ሰኞ ማጠናቀቃቸውን አስመልክቶ ኦቻ መግለጫ አውጥቷል። መግለጫው ማርቲን ግሪፍትስ በነበራቸው ቆይታ በመቀሌ በአማራ ክልል እንዲሁም በአዲስ አበባ ከተለያዩ ባለስልጣናትና ከረድኤት ተቋም ባልደረቦች ጋር መገናኘታቸው በመግለጫው ተገልጿል። የመንግስታቱ ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊው ማርቲን ግሪፍስ በአዲስ አበባ በነበራቸው ቆይታ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ጨምሮ ከምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ደመቀ መኮንንና እንዲሁም የኢትዮጵያ እርዳታና የብሔራዊ አደጋ ስጋት አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ ጋር ስብሰባ በማድረግ በአሁኑ ሰዓት በሀገሪቱ ውስጥ ስላለው የእርዳታ ሁኔታ ገለጻና ማብራሪያ እንደተደረገላቸው የውጭ ጉዳይ ሚኒስቴር መስሪያ ቤት የቃል አቀባይ ጽሕፈት ቤት ባልደረባ የሆኑት አቶ ኃይለ ሚካኤል ዴብሳ ለአሜሪካ ድምፅ አስታውቀዋል። ሚስተር ማርቲን ሪስ በኢትዮጵያ ቆይታቸው በተለይ ከክቡር ምክትል ጠቅላይ ሚኒስትሩ የውጭ ጉዳይ ሚኒስትሩ ጋር የነበራቸው ቆይታ የኢትዮጵያ መንግስት በትግራይና እንዲሁም ደግሞ በአጠቃላይ በሰሜኑ አካባቢ ድጋፍና እርዳታ በሚያስፈልጋቸው ዜጎች እየተደረገ የሚገኘው ትክክለኛ ድጋፍና እርዳታ ምንድን ነው የሚለውን ነገር ዝርዝር ማብራሪያ ሰጥቷቸዋል። ከዛ በኋላ ደግሞ መንግስት የትናንት የተኩስ አቁም ውሳኔን አሳልፈው ከትግራይ ወታደር እንዲወጣ ካደረገ በኋላ ያደረገውን የሰብአዊ እርዳታ ከዛ በኋላ የነበረውን ነገር እንደዚሁ በዝርዝር አስረድተዋል። የብሔራዊ አደጋ ስጋት አመራር ከመራር ኮሚሽን ኮሚሽነር አቶ ምትኩ ካሳም እንዲሁ በማስረጃ የተደገፈ አሃዛዊ የሆነ ገለጻን ነው ያደረጉላቸውና በዚህም እንግዲህ መንግስት ማድረግ የሚችለውን ነገር ሁሉ እያደረገ ስለ መምጣቱ ምክትል ጠቅላይ ሚኒስትሩ በደንብ አስረድተኋቸዋል። አቶ ሀይለ ሚካኤል ከዚሁ ጋር ተያይዘው የኢትዮጵያ መንግስት በበቂ ሁኔታ ወደ ትግራይ ክልል እርዳታ እንዲገባ እየተባበረ እንዳልሆነ ተደርገው የሚነሱ ጉዳዮች እንዳሳሰባቸው የውጭ ጉዳይ ሚኒስትሩ ለማርቲን ግሪፍስ መግለጻቸውንም ያስረዳሉ። ከጥቅምት በኋላ እንግዲህ ባለፈው አመት ማለት ነው በሁለት ሁለት መቶ አስራ ሶስት ቶን የሚመዝን አንድ ሺህ አንድ መቶ አርባ ሁለት ተሽከርካሪዎች ገብተው ወደ ትግራይ እነዚህ ውስጥ መመለስ የቻሉት ሁለት መቶ አርባ ሁለት ብቻ መሆኑን እንዲሁ አስረድተዋቸዋል። ቀሪ ስምንት መቶ ሰባ ሁለት የሚሆኑ ተሽከርካሪዎች ግን እዛው በማስቀረብ የሽብርተኛ ቡድን ለሽብር ግብር ይጠቀምበት ስለመሆኑ ይህንን ማወቅ አለባቸው የሚለውን ነገር እንዲሁ ማስረዳት ተችሏል ማለት ነው። ይሄ ነገር ገለጻ ሲደረግባቸው ይሄ ነገር መሆን የሌለበት እና ያልተገባ ድርጊት እንደሆነም ጭምር የተናገሩበት ሁኔታ ነው የሚገኙትና ና ይህንን ነገር ተቃውሞ ይሄ እየታወቀ ይሄ የተነገረ ግን የኢትዮጵያ መንግስትን ምስል ወይም ደግሞ የኢትዮጵያ መንግስትን ጥረት በማይመጠን መልኩ የማጠልሸትና እንዲሁም ደግሞ ተቃራኒ የሆኑ ነገሮችን በዓለም አደባባይ የማሳየት ነገር አለና እና ይህ ፈጽሞ ትክክል አለሞካ ካለመሆኑን ባሻገር ተካረም አለበት የሚለውን ነገር በደንብ አብራርተው ተናግረዋል አቶ ሀይለ ሚካኤል። አያይዘውም ምክትል ጠቅላይ ሚኒስትሩ የረድኤት ተቋማት በኢትዮጵያ በትግራይ ክልል ብቻ ላይ ትኩረት ማድረጋቸውን ገልጸው እርዳታ ለሚያሻቸው ሌሎች አካባቢዎችም ድጋፍ በሚደረግበት ሁኔታ ላይ መወያየታቸውን ያስረዳሉ። እርዳታን በሚመለከት ዓለም አቀፍ የሰብአዊ ድርጅቶች እስካሁን ድረስ እያደረጉ ላሉት ነገር ምስጋናንም አቅርበዋል ምክትል ጠቅላይ ሚኒስትሩ። ሆኖም ግን የእርዳታ ሲነሳ ወደ አንድ አካባቢ ብቻ ያደላ መሆን የለበትም። ኢ ሚዛናዊ ወይም ደግሞ ኢስት የሆኑ አካዎች አሉ። ለአብነታት በሕወሓት ሽብርተኛ ቡድን የተነሳ በአፋርና በአማራ ክልል የተለያዩ አካባቢዎች ብዙ ዜጎች ተፈናቅለው ነው የሚገኙት የሚገኙትና ስለእነዚህ ዜጎችም መጫወት መናገርና ለእነዚህ ዜጎችም እርዳታ ያስፈልጋል ብሎ መናገር ሲያስፈልግ፣ ነገር ግን ወደ አንድ አካባቢ ብቻ ነገሮችን የማየት የማማተር፣ የማዋተር ነገር አለ። ይህ ይሄ መስተካከል አለበት። መንግስት ለሁሉም ዜጎች እኩል አተያይ አለ። ስለሁሉም አካባቢ እርዳታ ለሚያስፈልጋቸው እኩል ማድረስ ስላለበት ይሄንን ነገር እያደረገ ባለበት ሁኔታ ውስጥ ወደ አንዳንድ አካባቢ ብቻ ያደላ አተያይ መኖር የለበትም እና የረድኤት ድርጅቶችም እንዲሁም ደግሞ አንዳንድ ግለሰቦችን በዓለም አቀፍ ተቋማት የሚገኙ እንዲሁም ደግሞ አንዳንድ ዓለም አቀፍ የረድኤት ድርጅት ተቋማትን ጭምር ወደ አንድ አካባቢ ሊታቸውም አቁም አለባት የሚለው የሚለውን ነገር ላይ ተያይተዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና አጣዳፊ እርዳታ ማስተባበሪያ ኦቻ በዛሬ ዕለት ባወጣው መግለጫ ላይ በኢትዮጵያ የሰብአዊ እርዳታን ለማድረስ የረድኤት ማህበረሰቡ የተባበሩት መንግስታት ድርጅት ኦቻ በረራዎች መቋረጥ የነዳጅ ና የጥሬ ገንዘብ እጥረት እንዲሁም ቢሮክራሲና ና የሰብአዊ ድጋፍ ሰጪ ባልደረቦች የቪዛ ጉዳዮች መስተጓጉል ተግዳሮት እንደፈጠሩበት የገለጸ ሲሆን ረዳት ዋና ጸሀፊው ማርቲን ግሪፍስም ሁሉም አካላት ግጭቱን አቋርጠው ወደ ሰላም እንዲቀርቡ ጥሪ ማድረጋቸውን አስታውቋል።